The Voice of America. በአገር ክህደት ወንጀል የተጠረጠሩ ጄኔራሎችና ሌሎች የጦር መኮንኖች መኖሪያ ቤቶች ላይ በተካሄደ ፍተሻ በግለሰቦች እጅ መያዝ የሌለባቸው የጦር መሳሪያዎች መያዛቸውን የፌዴራል ፖሊስ ኮሚሽን አስታውቋል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄይላን አብዲ እንደገለጹት የተያዙት መሳሪያዎች በነፍስ ወከፍ ወይም በግለሰብ ሊያዙ የማይገቡ ናቸው። መኮንኖቹ የታሰሩት ከህወሓት ጋር በመመሳጠር በሰሜን እዝ ላይ ጥቃት እንዲፈጸም አድርገዋል በሚል መሆኑን ጠቅሳ ፀሐይ ዳምጠው ተከታዩን ዘገባ ከአዲስ አበባ አስተላልፋለች። ከሳምንታት በፊት በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ ከፍተኛ የጦር መኮንኖች በአገር ክህደት ተጠርጥረው በቁጥጥር ስር መዋላቸው ይታወሳል። የፌዴራል ፖሊስ ኮሚሽን በመግለጫው እንዳስታወቀው የህወሀት ቡድን እንደ ሀገር ብጥብጥና ቀውስ ለማድረስ አልሞ ረዥም ዓመታት በመዘጋጀት ጥቃት ማድረስ ከጀመረበት እለት አንስቶ በተደረጉ ፍተሻዎችና ብርበራዎች ከፍተኛ ቁጥር ያሉ የተለያዩ ጦር መሳሪያዎች ተይዟል። የፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ከሀገር መከላከያ ሚኒስቴር ጋር በመተባበር በሀገር ክህደት ተጠርጥሮ በእስር ላይ በሚገኙት የጦር መኮንኖች ቤት ባደረገው ፍተሻ ከፍተኛ ጉዳትና ክሳራ ማድረስ የሚችሉ የጦር መሳሪያዎች፣ የጦር ሜዳ መነጽሮች፣ ጂፒኤስ፣ በሳተላይት የሚሰሩ ስልኮችና ሌሎች መሳሪያዎች መያዛቸውን የፌደራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ተናግረዋል። መሳሪያዎች የጸረ ተሽከርካሪ የሆኑ ፈንጂዎችም ተገኝተዋል። በሳሙና መልክ የሚዘጋጁ ድንጋይ የሚመስሉ በቀላሉ ሊፈነዱ የሚችሉ ፈንጂ አይነቶችም አሉ። እዛ ውስጥ የተገኙት የተለያዩ ቦምብ አይነቶችም አሉ። ክላሽንኮብ አለ። ብሬን መትረየሶች አሉ። ካሮ ሽጉጦች በብዛት አሉ። ፈነጥ እይታቸው ማለት ነው። የመከላከያ ሰራዊት አልባሳት፣ የፌዴራል ፖሊስ አልባሳትም አሉበት መያዝ የሌለባቸው እና የጁምላ ጨራሽ የሆኑ በቲም ደረጃ መጠቀም ያለባቸው መሳሪያዎች ብዙ መሳሪያዎችን ማግኘት ችለዋል። ፍተሻው አዲስ አበባን ጨምሮ የተለያዩ ከተሞች የተካሄደ መሆኑን አቶ ጄላን ገልጿል። የተያዙ የጦር መሳሪያዎች ህወት በአዲስ አበባ ከተማና በተለያዩ የአገሪቱ ቦታዎች ሽብር ለመፍጠርና ሀገርን ለማበጣበጥ ሊጠቀሙባቸው ነበረ መሆናቸውም ነው የተገለጸው። ህብረተሰቡ ከጥፋት ቡድን ራሱን ለመታደግ ለጸጥታ ኃይል ጥቆማ መስጠት እንዳለበትም አቶ ጄላን ተናግረዋል። የነፍሱ ከፍ መሳሪያዎች ሳይሆኑ በቀላሉ ሰው ላይ ጉዳት የሚያደርስ ለነዚህ መሳሪያዎች ሁሉም ሰው ጥንቃቄ ማድረግም ስላለበት ራሱን መከላከልም ስለሚገባው በየ አካባቢው ህዝቡ ትብብሩን ቀጥሎ ከፖሊስ ጋር መስራት አለበት። መሳሪያዎቹ በያዙ ኖሮ በተለያዩ አካባቢዎች ከፍተኛ ቀውስ ያስከትሉ እንደነበርም አቶ ጄላን አመልክተዋል። ተጠርጣሪዎቹ በቁጥጥር ስር ውለው በፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ምርመራ እየተደረገባቸው እንደሚገኝም ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ